ስልማርያም ድንግል ዘመለ ረኩስ ተሰባ እምኒሃ ቃላ አብ ወይያዋያ እሳተመለኮቱ ለድንግል እምድህረ ወለደቶ ولا <applause>

ድንግል ማርያም ወላዲተ አምላክ ዘበንቲተስረ ዘቀዳሚ መርገም እንተሓደረት

تكرتوس و تمو كورا كورا بان تافكرازيانا ما ساوى بنى

ወልድ ዋህድም ቅድስት እሙ እምድህ ለወለደቶይ ማሰነ ድንግልና ወበንተ ዝግህደኮነት كمو كما ولادي تام لاجيتي أمك بيت وولا زياب هير كارس زفتا لا إله تلاد بس تلاد بس وهم عم ووزن لب وقنات فلا زن ولا زرع

أنا نزاتنا سالينا قدس أزمانكرو وسوم هاي لكار سالادن قلو ولا دي تاملا عجز ولا زرو ስም አኮነ መላከ ዘአስተርአዮ ለዮሴፍ እንዘ ይብል ከመዝ እስመ ዘይትወለድ እምኔሃ እመንፈስ ቅዱስ قَالَ زِيَابِهَا رُوحُ تُتَسَوَازًا وَلَا قُلَّاتِهَا <applause> مريم مَارِيَامٍ مَكْوِي تَزْنْتُ بِسَاحٍ وَيْوِيَتُ وَلَدِي وَلْدَ ወይሰመይ አማኑኤል ዘበትርጓሜሁ እዚኣብሔር ምስሌነ ዋዲ ሰመይ ኢየሱስ ዘያድህኖ ሙለዙ ማትያቶም ያድነነበ ኃይሉ ወይ ስረይ ሓቲያተነ እዝመጥዩቃ ሃይመርናው ከማአምላኩቱ ዘኮነ ሰባ ለቱ ስባት እስከላለም ዝመንክር ልደታ አምላክ ማርያም እምቅድስት ድንግል አግመረቶ ለቃል ኢቀደሞ ዘር ለልደቱ ወያማሰነ በልደቱ ድንግልና ምናባብ ወጻቃል ዘን ወለድካም ወምድንግል ተወልደ ዘን ሎቱ ሰገዱ ሰባ ሰገል አምጽው ዕጣነ ከማምላኩቱ ወርቀ ዘመንግሥቱ ወከርቤ ዘይትሃብ ለሞቱ Mayawe Bantiana Mayawe Bantiana Tawakwa Babakadu Adu Tu Baititu Yere Wama Fkayas

فُطْرَةَ وَعْلَيْنَا ياو تَوْيْبَكْ زِنْكَ تَسَبْعَ مِكَرْجَسْتَ دِنْقِلٍ وَتَسَمْيَنْ عَمَنِيْنَا ንስአልብሃ ኩሎ ጊዜ ከመታስ ተስርበ ንቲያ ሀበ ፍቁር ወልዳ ሄርቲ በሀበ ኩሎሙ ቅዱሳ ወሊቃነ ጳጳሳት ም አትሎሙ ዘኪያው ይጸንቡ ወለነቢያትኒ አምስ አትሎሙ ለዘበንቲያው ተነበዩ ወለዋርያትኒ ولا تترام سسبق واسم سكل في العالم لا سمعت ولا ما جمعنا وسامنا

እስመንፍሬ ከርስቀ አነብር ዲበመንመርከ ወተቶወኮ ወውእቱ ጻድቅ ከመምንው ኢትለክቶ ስፈስጋ

ቤተልየም ዛህራያ ማኑኤል ተወለድ ውስቴታ በስጋ ለመድኝተዚያን ካይበ ይቤላ ካልእ እምነቢያት አንቲኒ ቤተ አንቲኒ ቤተ ልሔም ምድረ ኤፍራታ ኢትቲሃቲም ነገስተ ይሁዳ እስመ እምንኪ ይወጽእ ንጉስ ዘይርእዮሙ ለሕዝብየ እስራኤል ዝ ነገር ለእሉ ለተነበዩ ዘበኣዱ መንፈስ በእንተ ክርስቶስ ሎቱ ስብሐት ምስለ ሄራዉ መንፈስ ቅዱስ ሚዜ ወስካ

فتونه تنسو ملاتارا ترى وتكتل ترى بوستا تجينتوانا و امسو رتوستا وصبر يا وقت صادق كما تو ومتاونا صوم لقاتل بين ወይሰቲያ ምንያሁ ወእምዝ ተወለ ቆሎቱ ጽርቅ እስከ ለዓለም አማን መነኑ ሰማይት ጣእማ ለዛ ዓለም ወካው ደሞሙ በእንተ እግዚአብሔር ወተአገሡ ሞተ መሪረ በእንተ መንግሥተ ሰማያት ተሰአለነ በከመልበየ

ም እሰ ወሀደ እንደ ውስተ ከርሰ ድንግል ወኮነ ሰባ ከማነዘን አትመይቲታ ወተወልደ فبيتالي بك ما سبق نبيات عدانا وبيزوانا وسينا